ረሃብን ለመቀነስ በዓለም ዙሪያ የተደረጉ ጥረቶች መሻሻል ቢያሳዩም ከ117 አገሮች በ52ቱ አሁንም ችግሩ እንዳለን የተገለጠው ዓለም አቀፉ የምግብ ፖሊሲ ጥናት ማዕከል ዛሬ ይፋ ባደረገው ሪፖርት መሰረት ማዕከላዊ አፍሪቃ ሪፐብሊክ፣ ቻድ እና ዛምቢያ ዘንድሮም ከፍተኛ ረሃብ ይታይባቸዋል። ማዕከሉ ያወጣው ጋዜጣዊ መግለጫ ደርሰናል። ሰለሞን ክፍሌ ያቀርበዋል። ሪፖርቱ እንዳቀረበው ለከፋ ረሃብ መፈጠር ዋና ምክንያቶች ግጭቶች ናቸው። የዓለም አቀፉን መመዘኛ ከፍተኛና አሳሳቢ አሃዝ ያገኙት አገሮችም ወይ አሁንም ግጭቶች ያሉባቸው አሊያም በቅርቡ ከጦርነት የተላቀቁ ናቸው። በተጻራሪው በአንጎላ በኢትዮጵያና በሩዋንዳ በ1990ዎቹና በ2000ዎቹ ዓመታት የእርስ በርስ ጦርነቶች ካበቁ በኋላ የረሃቡ መጠን በእጅጉ ቀንሷል ከ2000 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ወዲህ በታዳጊ ሀገሮች የረሃቡ መጠን በ27 ከመቶ መውረዱን ሪፖርቱ ያመለክታል። አሁንም ከ2000 ዓ.ም ወዲህ 17 ሀገሮች ረሃብን በግማሽ መቀነሳቸውን ሪፖርቱ ያሳያል። ይህን ካደረጉ ሀገሮች መካከልም አዘርቤጃን፣ ብራዚል፣ ክሮኤሺያ፣ ሞንጎሊያ፣ ፔሩና ቬኔዙዌላ ይገኙባቸዋል ብሏል። እጅግ ደሃ በሚባሉ ሀገሮች ግን መረጃዎች ባለመገኘታቸው በዚህ ሪፖርት ውስጥ አልተካተቱም። በመሆኑም በዓለም ደረጃ የረሃቡ መጠን በዚህ ሪፖርት ከተመለከተው የባሰ ሊሆን እንደሚችል ተገምቷል። በዓለማችን ከዘጠኝ ሰዎች አንዱና ከጠቅላላ ሕፃናት ሩቡ የተመጣጠነ ምግብ ማግኘት አለመቻላቸው በመቀጠሉ ችግሩም የዚያኑ ያህል ከፍቶ ይገኛል። ያም ሆኖ ደግሞ ባለፉት ሐምሳ ዓመታት የተገኙ ስኬቶች እጅግ አበረታች መሆናቸው ይታያል። ቀድሞ ከአንድ ሚሊዮን በላይ ሰዎችን እንደ ቅጠል ያረግፍ የነበረው ረሃብ ዛሬ ሙሉ በሙሉ ከምድራችን መጥፋቱን ሪፖርቱ አጉልቶ አሳይቷል። እንደ አውሮፓውያን ዘመን አቆጣጠር በ1870ና በ2014 ዓ ም መካከል 106 ጊዜ ረሃብ መከሰቱን በእያንዳንዱ ጊዜም 100 ሺህና ከዚያም በላይ ሰዎች መሞታቸው ተዘርዝሯል። በመጨረሻም ሰላም ከሌለ እንደ አውሮፓውያን ዘመን አቆጣጠር በ2030 ረሃብና ድህነትን ለማጥፋት የተወጠነው ትልም ፈጽሞ ሊሳካ እንደማይችል ይኸው ዓለም አቀፉ የምግብ ፖሊሲ ጥናት ማዕከል ዛሬ ይፋ ያደረገው ሪፖርት አስገንዝቧል።